اس بي اس ما هبرسب لا ما هبرسب የኢትዮጵያውያን ሴቶች ቅዳሜ ፌብርዋሪ 13 2021 የ2020 ዓመታዊ የሥራ ክንውኖቹን አጠቃሏል። ሜልበርን ላይ ለአምስት ቀናት በተጣሉት የኮሮና ቫይረስ ገደቦች ሳቢያም አባላቱና ተጋባዥ እንግዶቹ የታደሙት በበይነ መረብ ነበር። በእለቱም አስተምህሮታዊ መድረክ አዘጋጅቷል። ለህብረቱ የላቀ አስተዋጽኦ ላበረከቱ ኢትዮጵያውያን ሴቶችም የእውቅና ሽልማት ሰጥቷል። ይህንኑ መነሻ አድርገን የእለቱን ተሸላሚዎች ወይዘሮ ፍቅርተ ነጋ፣ ወይዘሮ ፈለቀች ይፍሩ ሙልጌታና ጋዜጠኛ ማርታ ጸጋውን አነጋግረናል። ለሽልማቱም ስላበቋቸው አስተዋጽኦቻቸው ይናገራሉ። በቀዳሚነት ወይዘሮ ፍቅርተ ነጋ እንዲህ ይላሉ። በኮቪዱ ጊዜ ሁላችንም ቤት ተዘግተን ስለተቀመጠን ምን አሰብኩኝ ለግሩፓችን ለምን ከማነባው መጽሐፍ አንዳንድ ነገር ሪፈረንስ ካሉኝ ታሪኮችን በመጽሐፍ ጥያቄና መልሶችን በማዘጋጀት እነሱንም በማበረታታት ከጭንቀትና ከሀሳብ ለማዳር ያን ነገር አሰብኩኝና በጥያቄና መልስ እንዲህ ጋ ደግሞ አንዳንድ ታሪኮችን በመጽሐፍ ስለ እናቶች ታሪክ እንትን ከአንዳንድ ከማነባው መጽሐፍ ከሪፈረንስ ካሉኝ ነገሮች ብዬ ሰበሰብኩኝ። እሱን በማቅረብ እንደዚህ እያደረግኩኝ እነሱንም ኢንካሬጅ እያደረግን ይህንን ጥያቄ እና ምርስ በማዘጋጅበት ጊዜ እነሱ ደግሞ ለጥያቄው መስ ለማፈለግ ጎግል ሲያደርጉ ምን ሲል ጊዜያቸውን ስለሚያሳልፉ በዛ ላይ ይጠመዱና አእምሯቸው ሌላ ነገር እንዳያስብ ይሆናል በሚል ነው ያን ነገር አስቤ ያው የጀመርኩት ማለት ነው። ይህ በራሱን የቻለ አንድ ትልቅ አስተዋጽኦ ነው። አሁን ያገኙት ሽልማት በቀጣይነት የበለጠ አስተዋጽኦዎችን ለማበርከት ምን አይነት አስተዋጽኦ ይኖረዋል? እርሶስ በቀጣይነት ለወደፊቱ ኢትዮጵያውያን ሴቶች ምን ተጨማሪ አስተዋጽኦችን ለማበርከት አስበዋል? በዚህ በተሰጠኝ ሽልማት ብቻ ምቁም አይደለውም። ለምን የበለጠ ለመስራት ተጨማሪ የኃላፊነትና ማንቂያ መሆን ያህል ነው የተሰማኝ እና በጣም ደስ ብሎኛል። የበለጠ እንድሰራ የተሻለ ነገር እንዳዘጋጅ ረድቶኛል። ለምንድን ነው አንድ ነገር ስትሰራ ስለተሰራ ነገር እውቅና መስጠት ትልቅ ነገር ነው። በጎነት ስለሆነ የበለጠን ከረጅ ያደርገኛል። ም በነፃ ያሳልፈታ የስራ ጉዳይ በጣም ደስተኛ ነኝ፣ ይህን ነገር በማግኘቴ ሽልማቱም በማግኘቴ። በቪክቶሪያ ኢትዮጵያውያን ሴቶች ህብረት ከአሁን ያደረጋቸው ያሉት አስተዋጽኦች ለኢትዮጵያን ሴቶች ምን ያህል ጠቃሚ ነው? ወደፊትስ በምን መልኩ አጎልብቶ ግልጋሎቶችን መስጠት አለበት? ይላሉ የኢትዮጵያን ሴቶች ማህበሩ፣ ለሴቶች ብቻ ሳይሆን አንደኛ ለቤተሰብ፣ ለልጆች፣ ለህብረተሰቡ ትልቅ ጠቀሜታ አለው። ሁለተኛ ነገር ደግሞ ፆታን አይለኝም። የእኛ ድርጅት ሁሉንም ነው የሚያጠቃልለን እና ለሁሉም የሚረዳ አስተማሪ፣ የምናድግበት የምንማማርበት፣ እውቀቶችን የምንገነባበት፣ የምናገኝበት የምንሰጥበትና የምንቀበልበት ነው። ከብዙ ከተለያዩ ቦታዎችን የተለያዩ እንደገማሩ ሰዎችን እውቀት ያላቸውን ሰዎች በመጋበዝ ለህብረተሰቡ ምን ምን እንደሚያስፈልግ፣ ምንድን ነው የሚጎለው፣ የት ቦታ ነው ችግር ያለው እያለ የሚረዳ ድርጅት ነው። ለማንኛውም ይረዳል ድርጅቱ በጣም ትልቅ ሀሳብ ያለውና ትልቅ ወደፊቱም ደግሞ ትልቅ ነገር የሚችል ስለሆነ በጣም በዚህ አጋጣሚ ስል በቪክቶሪያም ሆነ በመላው አውስትራሊያ ለሚኖሩ ኢትዮጵያውያን ሴቶች የሚኖሩት መልእክት ምን ይሆናል? የሚኖረ መልእክት የኢትዮጵያ ሴቶች ማህበራችን ጦታ ሳይ ላይ ለሁሉም ኢትዮጵያውያኖች ከፍተኛ እርዳታ፣ ትምህርት ነክ አስተማሪ ልጆችን ለማሳደግ በምን አይነት መንገድ እንደሚሆን ሁሉ ነገር ጠቃሚ ስለሆነ ማንም ሰው የኢትዮጵያ ወመሳሊያን ስም ቢከተልና አባል ቢሆን ደስተኛ ነኝ። ሜልበርን ብቻ አይደለም፣ ለመላው አውስትራሊያ እስከ ዓለም ድረስ አባል ብንሆን እመኛለሁኝ። እኔ በጣም ትልቅ ራዕይ ያለው ኦርጋናይዜሽን ነው። በጣም ትልቅ ቦታ የሚደርስ ነው። የእኔ ምኞቴም ደግሞ እዛ ደረጃ ላይ ደርሶ በዓለም ደረጃ ፍጠር እንዲሆን ነው የምፈልገው። ወይዘሮ ፍቅር ተነጋ ስለ ቃለ መለልሱ እናመሰግናለን። በድጋሚ እንኳን ደስ አሎት። አመሰግናለሁ። እኔም ይህን እድል ስለሰጡኝ አቶ ካሳሁን ኤስ ቢ ኤስ እንግዳ ስላደረገኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ኤስ ቢ ኤስ ራዲዮ ወይዘሮ ፈለቀች ይፍሩ ሙልጌታ፣ እርሶ አባል የሆኑበት የቪክቶሪያ ኢትዮጵያውያን ሴቶች ህብረት ባለፈው ቅዳሜ ፌብርዋሪ 13 ባካሄደው የአመቱ ማጠቃለያ ስብሰባ ላይ ከአስተምሮት መድረኩ ባሻገር፣ እንደዚሁ በተጨማሪ ሶስት የሜልበርን ነዋሪ የሆኑ ኢትዮጵያውያን ሴቶችን ሽልማት አበርክተዋል። ከዛ ውስጥ ማንዱር ሶኖት ለሽልማቱ ያበቃዎት አስተዋጽኦ ምንድን ነው ማለት ይቻላል? እሺ፣ ለዚህ ቃለ ምልልስ ስለጋበዛችሁኝ አንተንና የኤስቢኤስ ፕሮግራም አዘጋጆችን ከልብ አመሰግናለሁ። ሙሉ ስሜ ፈለቀች ፍሮሙሉ ጌታ አባላለሁ። ትውልዴና እድገቴ ከምስራቁ የኢትዮጵያ ክፍል ነው። አውስትራሊያ ደግሞ የገባሁት ኦልሞስት ስድስት ዓመት ሆኖኛል። አሁን ለተጠየቀው ጥያቄ መልስ ለመስጠት እንደገለጽኩልን ይሄ ህብረት ከተቋቋመ ስድስት አመቱ ነው። እኔም እዚህ አውስትራሊያ ሜልበርን ከገባው ስድስት አመቴ ነው እና አገር አልማጄ ነው ለማለት እደፍራለሁኝ እና ከዚያን ጊዜ ጀምሮ ይሄ እንቅስቃሴውን በማይበት ጊዜ ስለ እንቅስቃሴው ስገል እጅግ በጣም ትልቅ ተሳትፎ ያለው ህብረት ነው። በዚህ በአጭር ጊዜም አሁን እኔም ከመጣው ስድስት አመቴ ነው። ይህ ህብረት ከተቋቋመም ዘንድሮ ሜይ ላይ ስድስት አመቱ ነው። በዚህ ጥቂት አመታት ውስጥ በጣም ከፍተኛ እንቅስቃሴ ያየሁበት ህብረት ነው። በተለይም በእኛ ማህበረሰብ ውስጥ ትልቁን የትውልድ ማዳን ስራን ሰርቷል። ልጆቻችንን ካልባሌ ቦታ ለማዳን ትልቅ ተሳትፎ አድርጓል። የልምድ ልውውጥ ተካፍለናል። ቀደምት የኢትዮጵያ ታሪክን፣ አንዳንድ ታሪካዊ ቦታዎችን በደንብ የልምድ ልውውጥ ተካፍለንበታል። ሌላው በባለሙያ የተደገፈ ጠቃሚ ትምህርቶችን አግኝተንበታል። ለወገን ደራሽ ወገን ነው በማለት እኛም የበኩላችንን ተሳትፎ አድርገናል። በተለይም በተለይም በአለማችን ላይ የተከሰተው ኮቪድ አስራ ዘጠኝን አስመልክቶ ወደ አንድ አመት አካባቢ ብዙዎቻችን በቤት ውስጥ በወጣው ገደብ በቤት ውስጥ አሳልፈናል። በዚያን ጊዜ ይህ ነው የማይባል የግሩፕ ልምድ ልውውጥ አድርገናል። በግሩፓችን ውስጥ ያው ፌስ ቶ ፌስ ባንገናኝም መልእክት በመላላክ አንዳንድ ጠቃሚ ጥያቄና መልሶችን በማስተላለፍ እንዲሁም ደግሞ ስነ ግጥሞችን በሀገራችን ያሉ ባህላትን ጎጅም ሆነ ጠቃሚ ባህላትን በሙሉ እየተለዋወጥን እንደገና ስላለንበት ስለ አውስትራሊያ ባህል የሕዝቡን ያኗኗር ሁኔታ ባለን ጊዜ ሁሉ ተጠቅመን ጥሩ እውቀት የሸመትንበት ወቅት ነው። እኔም በዚያን ጊዜ ምናልባት ለዚህ ሽልማት እያበቃኝ ያ ተሳትፎ ነው ብዬ እገምታለሁኝ። ያው እኔ እንኳን እንደ ኮሚቴ ወይም ደግሞ ህብረት ውስጥ ባሉት ከፍተኛ አባላት ትልቅ ስራ ሰርቻለሁ ማለት ሳይሆን እንደ አባል የተወሰነ ተሳትፎ በማድረጌ ለዛ ሽልማት በቅቻለሁ። ሽልማቱን መቀበሎ በቀጣዩ ለህብረቱ በሚያደርጉት አስተዋጽኦ ከዛም ባሻገር በመላው ለኢትዮጵያውያን ማህበረሰብ ለበረክቱት ግልጋሎቶች ፋይዳው በምን መልክ ነው የሚመዝኑት? የሽልማቱን መልካም፣ ጥሩ ጥያቄ ነው ካሳሁን። በእውነት ስለ እውነት ከሆነ ሽልማት ማንኛውንም ማንኛውንም ዜጋ ይበልጥ ለስራ እንዲነሳሳ ያነቃቃል። ሽልማት በመሰረቱ ትልቅና ትንሽ አይባልም። ከአንድ እስክርቢቶ ጀምሮ ለሚሰሩ ሰዎች ቴንክዩ ወይም ደግሞ የምስጋና ቃል መሰንዘር ያንን ሰው ለወደፊቱ የበለጠ ለስራ ተነሳሽነትና የሞራል ድጋፍ እንዲያገኝበት ይደግፈዋል ማለት ነው። እኔም ሆንኩኝ ወዳጆቼ እና ቤተሰቤ በዚህ ሽልማት በእውነት በአራቱም አቅጣጫ በጣም ጥሩ ሚሴድ እንዳለው ነው የተረዱት። እኔም የተገነዘብኩት እና ይህ ሽልማት ለወደፊቱም ይበልጥ በዚህ ህብረት ውስጥ እጅና ጓንት ሆኜ ከኮሚቴው አባል ጋር እንድሰራ፣ እንድሳተፍ ያለኝን ሁሉ ለመስጠት ዝግጁ አድርጎኛል። እጅግ በጣም ደስ ብሎኛል በእውነት ስለ ሽልማቱ። በዚህ አጋጣሚስ በቪክቶሪያም ሆነ በህብረቱ አባላትንም ጨምሮ እንደዚሁም በመላው አውስትራሊያ ለሚገኙ ኢትዮጵያውያን ሴቶች መልእክቶ ምን ይሆናል? በአንድ ነገር ላይ አንዱ ከአንዱ እንደሚማር ሁሉ ይሄ ልምድ የምንካፈልበት መድረክ ነው፣ የልምዱ ልውውጥ የምናደርግበት መድረክ ነው እና በዚህ ህብረት ውስጥ ያሉ እህቶቻችን በመሰረቱ ይህ ህብረት ሴቶችን ብቻ ያቀፋ አይደለም። ወንዶችንም፣ ህጻናትንም፣ ወጣቶችንም፣ አዛውንትንም ሁለገብ ችግር ፈቺና እውቀትን እያስጨበጠ ከፍተኛ እንቅስቃሴ የታየበት ህብረት ነው። በመሆኑም ለሴቶቹም ሆነ በተለይ በተለይ ለእኛ ለኢትዮጵያውያን ማህበረሰብ አንድ ላይ እጅና ጓንት ሆኖ ተናቦ ተናቦ በአንድ ላይ መስራት ስኬታማ እንደሚያደርግ ይሄንን አስምሬ ለመናገር እፈልጋለሁኝ። በአንድነት የመስራቱ ጉዳይ ለስኬት ያበቃል ማለት ለአንድ ሰው የሚከብድ ነገር በህብረት ሆነው በሚሰሩበት ጊዜ ውጤታማ ሊሆን ይችላል እና መናበብ መናበብ፣ ለምሳሌ እኔ አሁን በዚህ በኢትዮጵያ ሴቶች ህብረት በቪክቶሪያ ያለውን የኮሚቴ አባል ሳይ በጣም ይናበባሉ፣ በጣም ይናበባሉ። በዚህ አጋጣሚ ደግሞ ለህብረቱ ፕሬዚዳንት ለዶክተር እማዬነሽ ትልቅ አክብሮት አለኝ። በጣም በጣም በጣም ከእውቀትና ከሙያዋና ከማዕረጓ በላይ ሰዎችን ጋይድ ማድረግ ለስራ ያላት ተነሳሽነት ከቤተሰቧ ጀምሮ እኔ ባየሁት በዚህች በትንሽ ጊዜያት እጅግ በጣም እኛ ለስራው እንድንነሳ ወይም ደግሞ ጠንክረን እንድንገኝ በሁለት እግር እንድንቆም ያደረገችን የህብረቱ ፕሬዚዳንት ዶክተር ማየነሽ እና ጠንካራው የዚህ የኮሚቴ አባሎች ናቸውና፣ በዚህ አጋጣሚ እንደው ሰዓት እንዳልሻማ ምስጋናዬን አቀርባለሁ። ለነሱም መልካም። ወይዘሮ ፈለቀች ይፍሩ ሙልጌታ ስለ ቃለ ምልልሱ እናመሰግናለን። እኔም ካሳሁን በጣም አመሰግናለሁ። በመቀጠል ለኤስቢኤስ ፕሮግራም አዘጋጆች ለአንተም ጭምር ትልቅ አክብሮት አለኝ። በእግዚአብሔር ስም ምስጋናዬን አቀርባለሁ። እኔም በጣም አመሰግናለሁ። ጋዜጠኛ ማርታ ጸጋው፣ ባለፈው ቅዳሜ፣ በዚህ ሳምንት መጨረሻ ላይ ለህብረቱ በሙያሽ ስላበረከትሽው አስተዋጽኦ ሽልማት አበርክቶልሻል። ይህ ሽልማት ላንቺ ምን ማለት ነው? በቅድሚያ ከሳሁን በጣም አመሰግናለሁ ይሄንን ቃለ ምልልስ ስላዘጋጀ። በነገራችን ላይ ሽልማቱ ምንም እንኳን በለቱ ወደ እኔ ቢመጣም፣ ግን በማህበረሰብ ውስጥ ላበረከት ነው ወይም የስፔስ የአማርኛ ቋንቋ ላበረከተው አስተዋጽኦ በማህበረሰብ ውስጥ ላበረከተው አስተዋጽኦ ስለሆነ ሁላችንም የሚመለከት ነው። አንተንም እኔም የሚመለከት ነው። በዛ መልክ ነው የማየው። የኢትዮጵያ ሴቶች ህብረት በቪክቶሪያ ይህንን ሪኮግናይዝ አድርገው ወይም ደግሞ ለዚህ እውቅና ሰጥተው ስለሸለሙ በጣም አመሰግናለሁ ነው የምለው። ያ ማለት ደግሞ ወደ ዋናው መሰረት ስንሄድም እንደ ጋዜጠኝነት እኔ በዚህ በማህበረሰብ ውስጥ ስኖር ስራዬ፣ አገልግሎቴ፣ ህብረተሰብ እንደማገለግለው የህብረተሰቡ አገልጋይ ነኝ። ያንን አገልግሎት ሪኮግናይዝ አድርጎ ወይም ደግሞ ከግምት ውስጥ ሰጥቶ ሽልማቱን መስጠቱ የሚሰራው ስራ በሰዋይም ታይተዋል ወይም ክብር አግኝተዋል ሞገስ አግኝተዋል ብዬ እንደ ወስድ ያደርገኛል። በዚሁም ሁኔታ ወደፊትም የሚቀጥል ስራ ነው የሚሆነው። በቀጣይም በዚሁ ሁኔታ ማህበረሰቤን እያገለገልኩኝ ህብረተሰባችንን እያገለገልኩኝ እንድቀጥል ኢትዮጵያ ሴቶች ህበት በቪክቶሪያን ብቻ ሳይሆን አጠቃላይ በመላ አውስትራሊያ የሚገኘው የማህበረሰባችንን ክፍል ኢትዮጵያውያን አውስትራሊያኖችን እያገለገልኩ እንድንቀጥል ሌላ ስንቅል የሆነኝ በዚህ መልክ ነው የማየው። በድጋሚ ህብረቱን ላመሰግን እወዳለሁ። አንዱ በተለይም ኢትዮጵያውያን ማህበረሰብ የተለያዩ እንቅስቃሴ ከሚያካሄዱ ወገኖች ዘንድ ሚዲያ የመጠቀም ባህል ምን ያህል ዳብሯል? በእርግጥ ቪክቶሪያ ኢትዮጵያውያን ሴቶች ህብረት ብዙ ጊዜ ይጠቀማሉ። ስ ምን ማለት ነው? በተለይ ማህበረሰቡ የበለጠው ሐሳቦቻቸውን እንቅስቃሴዎቻቸውን ጠቅላላ ማህበረሰቡ አገር አቀፍ በሆነ መልኩም ሆነ በሉላዊ ደረጃ እንዲዳረስ ለማድረግ ግንዛቤዎች እየጨመሩ እየዳበሩ መጥተዋል ማለት ይቻላል። አዎ እላለሁ። በዚህ አጋጣሚ የህብረቱን ፕሬዚደንት ዶክተር ማየኔ ስዩምን ላደንቃቸው ወዳለሁ። እሳቸው የሚዲያ አጠቃቀምን በደንብ ያውቃሉ። በመጀመሪያውም ጀምሮ በተለይ እዚህ ከተማ ውስጥ አብረን እንደመሆናችን መጠን ፕሮግራሙ ወይም ደግሞ ማህበሮች ሲመሰረት ጀምሮ በዚህ ሚዲያ አጠቃቀም ዙሪያ ላይ አብረን በተለያዩ ጉዳዮች ስንወያይ ነበር። መጀመሪያ አካባቢ አይ፣ ምን ሰራን? ምንም እኮ ያደረግነው ነገር የለም ሚዲያ ላይ የሚወጣ ይሉ ነበር። በኋላ ላይ ግን ፕሮግራሞቻቸው በሚዲያው ላይ መተዋወቁን ሲያውቁ፣ ሌሎች ሰዎችም እየሰሙ ሲያዩ፣ ይሄኛን ሚዲያም በብዛት ይጠቀማሉ፣ በተደጋጋሚ። በዚህ አጋጣሚ እሳቸውን እንደ አርአያነት ልውሰድ እፈልጋለሁኝ። ጥሩ ይጠቀማሉ። ሌላው ብዙ ጊዜ በእኛ ማህበረሰብ ውስጥ የምናየው ነገር ሀምብል መሆን ወይም ደግሞ ራስን ዝቅ አድርጎ የማየት ሁኔታዎች አሉ። ምን ሰራሁና ነው ለሚዲያ የሚሆን ነገር የሚበቃ ነገር ስለሌለ እዛም የሚወራ ነገር የለም፣ የሚሉ አሉ። ሁለት ካቴጎሪን ያለው ብዙ ጊዜ አሁን በዚህ ዘመን ላይ የሚሰጡ ብዙ የተለያዩ ሚዲያዎችን ተጠቅመው ማውራት የሚፈልጉ ሰዎች እንዳሉ ሁሉ ብዙ ስራዎችን እየሰሩ ደግሞ መናገር የማይፈልጉ ራሳቸውን ዝቅ የሚያደርጉ ሰዎች አሉና ና ግን አሁን እንደዚህ አይነት ስራ የሰሩ ሰዎች ሚዲያውን ቢጠቀሙና፣ ያላቸውን ነገር ጎል አድርገው ቢያሳዩ፣ ያላቸውን እውቀት ቢያካፍሉ፣ ልምዳቸውን ቢያለዋውጡ መልካም ነው። በተለይ ደግሞ ማህበረሰብን የሚመሩ ሰዎች። ምክንያቱም እዛ ሀሳቡን ስንመለከት ማህበረሰብን እንመራለን ብለው የሚቋቋሙ ድርጅቶች ራሱ መነሻቸው ለምን ተነሱ ብለን ስንመለከት አንደኛ ተለይተው የሚታወቁ ችግሮችን ስርዓታዊና ወይም ስልታዊ በሆነ መልኩ ለመፍታት ነው። እንደዚህ አይነት ድርጅቶች የሚፈጠሩ የሴቶች ማህበር ሲፈጠር ሴቶችን ለይተዋውተዋል እነሱ ጋር ችግር አለ። ይህንን ችግራቸውን ደግሞ ስርዓት ባለው እና ስልታዊ በሆነ መንገድ ለመፍታት በማህበር መደራጀት አለብን የሚል ነው። የወጣቶች ቢመሰረትም መሰረትም ወጣቶች ላይ ትኩረት ያደረገ ነው። ጉድለት አለ ወጣቶች ላይ ያንን ጉድለት ለመሙላት በተለየ ሁኔታ ብንመሰረት ይሻላል በሚል ነው። ከዚሁ ባሻገር ደግሞ እንደዚህ አይነት የማህበረሰብ ማህበሮች ሲመሰረቱ ሌላኛው ነገሮቻቸው ምንድና ድምፅ የላቸውም ለሚባሉ ወይም ዝቅ ተደርገዋል የሚባሉ ወይም በቂ ውክልና የላቸውም የሚባሉ የህብረተሰብ ክፍሎች ወይም ደግሞ የማህበረሰብ ክፍል አባላትን ወክለው ለእነሱ ድምፅ ለመሆን እነሱ መወሰን የማይችሉትን ዲሲሽን ሜኪንግ ፓወር ከሌላቸው ለእነሱ ኢቨን ዲሲሽን ሜከር ሁሉ የመሆን አቅም ይሰጣቸዋል። አንድ ማህበረሰብ ወይም ደግሞ ህብረት ሲመሰርቱ ለእነዛ ሁሉ ሰዎች ድምፅ ለመሆን ውሳኔ ሁሉ በነሱ ላይ ሆነው ለመወሰን ሁሉ አቅም የሚሰጣቸው ቦታን የሚያስቀምጣቸው እና ቀላል ነገር አይደለም። አንድ ድርጅት እመራለሁ፣ ማህበረሰብ እመራለሁ ወይም ህብረት መራለሁ ብሎ መቀመጥ በራሱ ትልቅ ኃላፊነት ነው። አንተን ወክያለው ድምፅ የለህም፣ ወይም ተለይተው የታወቁ የሆኑ ችግሮች አሉብህኔ ያንን ጋፕ ለመሙላት ነው ብሎ ተቀምጦ እነዛን ስራዎችን አለማሳወቅ እንዲህ እየሰራ ነው፣ እንዲህ እየሰራ ነው፣ ሌሎችም ደግሞ እንዲህ ሰርተዋል ብሎ አለማሳወቅ በራሱ እንደ አንድ ችግር ነው ብዬ ነው የምገምተው። እና በተለይ በዚህ በማህበረሰብ ዙሪያ የሚሰሩ ሰዎች የልምድ ልውውጥ ቢያደርጉ፣ ሰባቸውን ለህብረተሰቡ ቢያሳውቁ፣ አሀ እንዲህ ትሰራልኛለህ ለካ፣ ለእኔ ድምፅ ትሆነኛለህ ለካ፣ ጉድለቴን ትሞላልኛለህ ለካ እያሉ ሌሎችን ወደ ህብረታቸው እንዲቀላቀሉ አይነተኛ መንገድ ይሆናቸዋል ብዬ ስለምገምት በዚህ ላይ ትኩረት ቢደረግ መልካም ነው የምለው በኔ እይታ። ከሚዲያው አንጻር ስንመለከት ማለት ነው፣ በተለይ ከጾታ አኳያ በሴቶች ላይ ከዛ ባሻገር ደግሞ አዲስ ሀገር ሰፈር አድርገው ለሚኖሩ በጤዎች ላይ ተጨማሪ የሆኑ በርካታ ተግዳሮቶች ይኖራሉ። እነዚያን ለመወጣት የዚህ አይነት የሴቶች ህብረት ማህበራት እጅጉን አስፈላጊ ናቸው። ግልጋሎታቸውም በጣሙን መስፋት ይኖርበታል። አሁን ካለው ተጀምሮ ሙከራ አኳያ ወደፊት ጎልተው የሚታዩ የኢትዮጵያውያን ሴቶች ችግሮች በተለይ በዚህ በአውስትሬሊያ ውስጥ በእርሷ አተያይ ምንድን ናቸው? ምን ላይ ሊተኮር ይገባል? እነዛንስ ችግሮች ለመቅረፍ ሴቶች ራሳቸውን በራሳቸው ለመርዳት ምን ሊያደርጉ፣ ምን ሊያከናውኑ ይገባል የሚል ምክረ ሀሳብ ወይም አተያይ ባንቺ ዘንድ በጣም ጥሩ እንደሚታወቀው እንግዲህ አዲስ ሀገር ስንኖር አሁንም አዲስ እንበለው ሀያም ሰላሳ ዓመት በምንኖርበት ሁሌም አዲስ ነን ብለን ስለምናስብ ማለት ነው አስተሳሰቡ ትክክል ባይሆንም እዛ ሀገር ላይ ስንኖር እንደ መጤ ህብረተሰብ ብዙ ተግዳሮቶችና ችግሮችን ነው በየጊዜው የምንጋፈጠው ሁላችንም ከነዚህ መካከል ግን እኔ በዋነኛነት በተለይ ደግሞ ሴቶች ላይ ነው ትኩረት የማደርገው። መጤ ሲኮን ሁሉም መጤ ነው፣ ችግሮች በሁሉም ላይ ያለ፣ በሴቶች ላይ ሲሆን ግን ችግሮች ይጠነክራሉ። ለምሳሌ ሴቶች እዚህ ሀገር በሚመጡበት ጊዜ በአብዛኛው ወይ በስራ ነው፣ ወይ በትዳር ነው፣ ወይ በትምህርት ነው። በአብዛኛው ግን በትዳር ነው ማለቱ ይሻላል፣ ወይም በስደት ሊሆን ይችላል እና በዚህ ሰዓት ላይ ሲመጡ የሚያስፈልጓቸው መሰረታዊ ነገሮች አሉ። አውስትራሊያ ውስጥ ሴቶች በራሳቸው ሊቆሙ የሚችሉበት ብዙ መንገዶች አሉ፣ በራሳቸው ሊቆሙ የሚያስችሏቸው እና እንደዛን ነገሮች አይናቸውን የሚገልጡላቸው ሰዎች ያስፈልጋሉ። ምናልባት ቤተሰብ ሊኖር ይችላል፣ ግን ቤተሰብ ትክክለኛውን ቻናል ትክክለኛውን መንገድ የማያውቅባቸው ነገሮች ስለሚኖሩ አሁን ላይ አይነት ድርጅቶች ማህበራት ቢኖሩ ልክ ሲመጡ ሄደው ምን ማድረግ አለብኝ፣ መጀመሪያ ሴት ልጅ ሀገር ስትመጣ ምን ማድረግ አለባት? ቋንቋ ችግር ካለው ቋንቋን እንድትማር ትምህርት ቤቶች እንደሚገኙ ወደ ስራ መሄድ ካለባትም ወይም ደግሞ ወደ በቀጣይነት በትምህርት ዘልቃ ትልቅ ደረጃ ላይ መድረስ የምትፈልግ ከሆነ የት መድረስ እንዳለባት ያንን ጋይድ ሊሰጡ የሚችሉ እንዲህ የሴት ማህበራት ቢኖሩ አስፈላጊ ናቸው። አሁን ትምህርት አንዱ ነው። ጤና፣ ብዙ ጊዜ የአይምሮ ጤና ችግር በሴቶች ላይ በብዛት አለ። ያው ኤክስፐርትም ባልሆንም በአብዛኛው ኤክስፐርቶቹ ጋር በተለያየ ነገር ስንነጋገር ስልጥ የሚያደርጉት የምሮ ጤና ችግሮች አሉ። አዲስ ሀገር ሲመጣ የሚፈጠረው የባህል ግጭት፣ በቤት ውስጥም ደግሞ ምናልባትም በትዳር ዙሪያ ሆነው የሚመጡ ሴቶች በትዳር መካከል ሊፈጠሩ የሚችሉ ችግሮች ይኖራሉ። አለመግባባት፣ አለመጣጣም ይኖራሉ። እነሱንም ለመፍታት እንዲህ አይነት ማህበራት ሊጠቅሙ ይችላሉ። ሌላው የሴቶች አብረው መቆም ከችግሮች ባሻገር ደግሞ ሁ ችግር ችግር ማለት አይደለም። በጋራ መረዳዳት፣ በጋራ ያሉንን መልካም ነገሮች በጋራ ሰለብሬት ማድረግ በጋራ ማክበር አለ። ምሳሌ አንዱ በዚህ ላይ የሚጠቀሰው በየዓመቱ የሚከበር የእናቶች ቀን አለ። በዛ ቀን ሰዎች እየተመረጡ ሪኮግናይዝ ይደረጋሉ፣ ስጦታ መሰጣጠት አለ። እየተለመደ አይደለም። በኛ ማህበረሰብ ዘንድ ተሰባስቦ የእናቶችን ቀን በህብረት በማህበረሰብ ደረጃ ማክበር የተለመደ አልነበረም እና እንዲያውም ይህንን በማሳየት ደረጃ የኢትዮጵያ ሴቶች ህብረት በቪክቶሪያ እንደ አርያም የሚጠቀስ ስራ ሰብቷል። እየሰሩን ያሉት ምናልባት ይሄኛው ዓመት በኮቪድ ምክንያት ስለቀረ በአካል ባይሆንም በዙ የሚያደርጉበት ሁኔታ አለ እና በጋራም ሆኖ ለማድረግ እንደዚህ መሰባሰቡ ጠቃሚ ነው እና ብዙ ችግሮች አሉ በሴቶች ላይ በጋራ ታክል የሚደረጉ ቀደም ሲል እንዳልኩት ነው። ራሱ ማህበራት ሲመሰረቱ ተለይተው የሚታወቁ ችግሮችን ስርዓታዊና ስልታዊ በሆነ መልኩ መፍታት ነው እና የሴቶች ችግር ስርዓታዊና ስልታዊ በሆኑ መልክ ነው የሚፈታው። ሴቶች ችግር ብቻ አይደሉም፣ ችግር ብቻ ፈጣሪም አይደሉም፣ ወይም በችግር ውስጥ ብቻ የሚኖሩ አይደሉም። ግን የማንክደው ነገር በማህበረሰባችን ውስጥ አንድ ሪፕሬዘንትድ ናቸው፣ ወይም ውሳኔ የሚወሰን አቅማቸው ዝቅተኛ ተደርጎ ስለሚታሰብ ያንን አይደለም፣ ይሄ ትክክል አይደለም። በዚህ መልክ ነው መታየት የሚባለው ነገር ስርዓት ባለው መንገድ መፈታት ያሉባቸው ብዙ ችግሮች ስላሉ እንዲህ አይነት ማህበራት ሲኖሩ መጠቀሜታቸው የጎላ ነው ብዬ ነው ማም ነው። ጋዜጠኛ ማርታ ጸጋው ስለ ቃለ ምልልሱ እናመሰግናለን። በድጋሚ ስለ ሽልማቱ እንኳን ደስ አለሽ እንላለን። አመሰግናለሁ ከሳሁን። እኔም ሁሉም እዚሁ አጋጣሚ እንግዲህ በኤስፔስ የአማርኛ ቋንቋ ዝግጅት ክፍል የኢትዮጵያ ሴቶች ማህበር ህብረትን ስለአበረከተልን ሪኮግኒሽን ወይም ደግሞ የእውቅና ሽልማት ላመሰግን እወዳለሁ። ድጋሚ አመሰግናለሁ። አንተ ነው።